ኤስቢኤስ ራዲዮ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። አቶ ሳላህ ጋዲ ጆሃር የአዋቴ ዶት ኮም መስራች አሳታሚና ደራሲ፣ ጠቅላይ ሚኒስትር አብይ አህመድ በያዝነው ወርሃ ኦክቶበር የመጀመሪያ ሳምንት ላይ በኖርዌይ የኖቤል ሰላም ኮሚቴ የ2019 የኖቤል ሰላም ሽልማት ተሸላሚ ሆነው ተመርጠዋል። ለዚህም የሰላም ሽልማት ካበቃቸው ጉዳዮች አንዱና ዋነኛው አስመራ ተሻግረው ከኤርትራው ፕሬዚዳንት ሳያስ አፈወርቂ ጋር በመነጋገር በኢትዮጵያና ኤርትራ መካከል የነበረውን የሰላምና ጦርነት አልባ ውጥረትን ወደ ሰላማዊ ሁኔታ እንዲለወጥ ያደረጉት ጥረት ነው። ይህ በኤርትራውያን ዘንድ ምን ያሳደረው ስሜት አለ? መጀመሪያ አመሰግናለሁ። ከዛ ደግሞ ባልከው ጥያቄ ያሳደረው ስሜት እየተዘባለቀ ነው። ሁለት አይነት ነው። አንዱ ሀገሮቻችን በዚህ በምስራቅ አፍሪካ ያሉ የምንገኘው ሁሉ ጊዜ በጦርነት፣ በበሽታ፣ በረሃብ በምናምን ነው የምንታወቀው። እና ኢሜጅ በጣም ጥሩ ስለሆነ የኢሜጅ ጥቅምም አለው አንድ መሪ በኖቨል ፕራይስ ተሸለመ ሲባል ጠቃሚ ነው ብዬ አምናለው ግን እንደ ኤርትራ ሆኜ ሳየው ደግሞ በኤርትራና በኢትዮጵያ መሀል ሰላም ስላመጣ ነው እየተሰጠው ይላል እሱ ነገር አልቀበለውም ምክንያቱ የመጣ ሰላም የለም ያየነው ሰላም የ ሰዎች ተፈራረሙ ና ሰላም አመጡ ማለት አይደለም ለእኛ ደግሞ ይሄ አዲሳችን አይደለም ከአሁን በፊት ከሀያ ሰላሳ ጀምሮ ኢሳያስ ራሱ ሲፈራረም ነበር። መዓት ስምምነቶች ፈርመዋል። እኛ የስምምነቱ ይዘቱ ምን መሆኑ አናውቀውም፣ የነገረንም የለም። አስተዋጽኦ ይሄ ሪዛልት አመጣ ብለህ ልትናገርበት የምትችል ነገር አይደለም። እና ይሄ የፖለቲካ ኮንሳምፕሽን ሆኖ ነው የሚቀረው። ነገር ግን ይሄ የኖበል ፕራይዝ ፕራይም ሚኒስትር አብይ መስጠት አለብን የግድ ካሉ ብዙ ነገር ነበር አስተዋጽኦ ያደረጉት። ለምሳሌ በኢትዮጵያ ያመጡት ለውጥ ኢንተርናል ያደረጉት እሱ በቀላል አይታይም። ፖለቲካ እስረኞች መፈታት እራሱ ትልቅ ነው። እኛ እንደሱ አይነት ችግር ስላለብን ፍርድ ቤት ክፍት ነው የመሰለውን ይናገራቸው። ፍሪዶም ፍ ኤክስፕሬሽን አለ። ሌላውም በኢኮኖሚ መልክ፣ የማይኖሪቲ መብት፣ የሃይማኖት መብት የሚያገቡት ያሉት ድረግ ብዙ ነው። አሁንም ባለፈው በቅርብ ጊዜ በእርስ እና በአምባሳደር አሕመድ ዘሪር አማካኝነት የተደረሰው የሱዳን ስምምነት በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው እና በሱ አስር ኖቤልም ቢሰጡት ደስ ይለኝ ነበር። ግን ከኤርትራ ሰላም አመጣ ብለህ ነገሩ ትንሽ ከበድ ይላል ጀስቲፋይ የምታደርገው እና እንደዛ ነው የሚያየው አብዛኛው ሰዎች። እንዳልኩ ሁለት ሚክስድ ነው። አንዱ እንደሚታወቀው ሰላም የሁለትዮሽ መንገድ ነው። በአንድ በኩል ሰላም ፈላጊ ሰላም ምኞቱን ቢያቀርብ፣ በሌላ በኩል ተቀባይነት ኖሮ በጋራ እኩል ሰላምን ተቀብለው ወደ ግብር ካልወሰዱት እዛ መድረስ አይችልም። ከዚህ በኋላ በኢትዮጵያና በኤርትራ መካከል ያለው የሰላም ግንኙነት የዚህ የኖቤል ስልማት መገኘት ምናልባት ወደ ተሻለ መንገድ ወደፊት ያራምደዋል ወይስ ቅሬታና ኩርፌ አሳድሮ በሌላ ወገን ጭራሹኑ ወደኋላ ሊመለስ ይችላል የሚል ስጋት አለ። ከዚህ በኋላ ይሄ የኖቤል ሰላም ሽልማት ምን የሚያሳድረው ተጽዕኖ ይኖራል በኢትዮጵያና በኤርትራ የሰላም ስምምነት ላይ ይላሉ። ለወደፊት ኢሳያስ በዚህ በተደረገው ነገር እንደማይደሰት እርግጠኛ ነኝ። ምክንያቱ ኢሳያስ የሚፈልገው የነበረ ከመጣ ይሄ ኖቤል ፕራይዝ የሚባለው ከአምና እገና ጀምሮ አይደለም ሲወራ የነበረ፣ እንደሱ አይነት ከመጣ ለሁለታችን መምጣት አለበት የሚል ህልም ነበረው። ልክ እንደ አቡዳቢ እና ሳውዲ አረቢያ እንደተደረገው ለሁለታቸው ወርቅ ምናምን ሸልሞ ሰላም አመጡ ተብሎ ካልፎ አሁንክ አይደለም ተሸልመው ነበር ትክክል፣ ተሸልመው ነበር እና እንደዛ አይነት ሊሆንለት ይፈልግ የነበረ ይመስለኛል። ግን አልሆነም። ስለዚህ ኢሳያስ ደስ አይለውም። አንድ ነገር ግን የምታስታውስ ከሆነ በዘጠና አንድ አመተ ምህረት በኤሮፓ አቆጣጠር ያሲር አረፋትና ራቢን እና ሻሚር ሶስቱም ኦስሎ ሄደው ስለተፈራረሙ ሽልማት ተሰጡ ፒስ እንደ ሚድል ኢስት ተብሎ ተዘፈነ ሀያ ስምንት ዓመት በኋላ ምን አመጣሱ የታለ ኦስሎ የተፈረመው ስምምነት ምን ደረሰ ብለህ ብትጠይቅ ምንም መልስ አታገኝም ስለዚህ እኔ የማልወደው ነገር ምን መሰለህ ብዙ ሰውም ቅሬታ የሚሰማው በዚህ በኖበል ፕራይስ አሰራራቸው አንድ ሰው እኮ ሽልማት የምትሰጠው አንድ ነገር አፈራ አንድ ነገር አደረገ ብለህ ነው። ይሄ እንደ ማባበሊያ ወይም ኤንካሬጅመንት የሚባለው ማበረታቻ ው ለወደፊቱ ሊያመጣ ይችላል ብለህ የሚሰጥ አወርድ አይደለም። እንደዛ ከሆነማ እንዴት ብለህ ስለ ወሰለ አሁን አንተ አስተማሪ ከሆንክ፣ በትምህርት ቤት ፈተና ያደርጋል ተማሪዎች አሁን አንድ ተማሪ ደስ ይልሃል፣ እና ይሄ እኮ ፈተና ባደርግለትም ሊያልፍ ይችላል። ስለዚህ ከአሁኑ ሞተ በሞተ ልስጠው አትልም። ይፈተናል። እንዳመጣው ነው የሚገመገመው። አሁን ይሄ የምንሆነው ተሰማኝ መሰለ ብዙ ሰው እንደዛ ብሎ ነው የሚያየው። አሁን የተስፋ ስለሚሰጥ ብልጫው ቢሰጣቸው ጥሩ ይሰራሉ ለወደፊት። ይሄ እኮ ኢንሴንቲቭ አይደለም። ይሄ በሪዛልት ኦሪየንት ባፈራኸው ነው የምትወስደው እንጂ ያፈራል ብሎ አይሰጥም። ስለዚህ የተደረገው ነገር በሰላም ብለው አበላሹት። ሱዳን ሰላም አመጣ፣ እንደዚህ አደረገ፣ ባገሩ እንደዚህ አደረገ፣ እንደዚህ አደረገ እና ይገባዋል ተብሎ ቢሰጥ በጣም ደስ ይለኝ ነበር። ግን እቺ ኤርትራ የምትባለው ነገር ደሰላለችኝም። ስለዚህ ወዴት ሊወስደው ይችላል? ይሄ የኖቤል ሽልማቱ ምን አይነት በጎት፣ ምን አይነት አሉታዊ ተጽዕኖ ሊኖረው ይችላል ብለው ያስባሉ? ምን መሰለ፣ ያለፈው ዓመት መዓት ገንዘብ፣ መዓት ወርቅ ተሸልመዋል በአቡደቢ እና በጅዳ ውስጥ አይደለም እና፣ በኤርትራ ምን አገኘች? ከሱ ምንም አላየንም። ምድረ ወታደር በዛበት አሰብ፣ በዛሆነ የማያስፈልገን የየመን ጦርነት ገባን። ይህን ሁሉ ነገር አይተህ እኛ የተጠቀምንበት ነገር የለም። ቀደም እንዳነሱት በመካከለኛው ምስራቅ ባላይ ያገኙት ሽልማት ሁለቱንም እኩል አድርጎ ሁለቱም ተሸላሚዎች ነበሩ በጋራ። አሁን ግን ጠቅላይ ሚኒስትር አብይ ብቻ አግኝተው ኢሳያስ አፈወርቂ አላገኙም። ያ በሳቸው ላይ የሚያሳድረው አሉታዊ ስሜት ሊኖር ይችላል። ያስ ወደፊት ለሚያደርጉት ስምምነት፣ አሁን የነበረውን ስምምነት ወደኋላ እንደገና ሊመልሰው ይችላል የሚል ስጋት አለ። ይህ ስምምነት የተደረገው እኮ ለብቻቸው የወሰኑት ነገር አይደለም። ጂኦፖሊቲክስ አለበት የሪጅናል ፖለቲክስ ስላለበት ብዙ ተጠቃሚና ብዙ ባለቤት ነው ያለው። የስምምነት የአቢና የእሳት ስምምነት አይደለም። ስፖንሰርስ አሉት። ስፖንሰርስ ደግሞ ሳውዲና ኤምሬት ናቸው። ስለዚህ የእነሱም ኮንሲደሬሽን አለ። እነሱ ምን ይሉናል? ምን ያስባሉ? ምን ይከለክሉናል? ምን ይሰጡናል የሚባል ካልኩሌሽን አለ። ስለዚህ የእነሱ ሶቭሪን ራይት ሁለታቸው ያደረጉት ነገር አይደለም። የዓለም ፖለቲክስ የሚሰራው በአሁኑ ወቅት በዛ መልኩ ነው። ከዚህ በኋላስ ምን ፋይዳ ይኖረዋል? ይላሉ። በቃ አሁን በቅርብ ባወጡት መጣጥፍ ላይ በእናንተ ድረገጽ ላይ በወጣው ላይ ኢሳያስ አፈወርቄን በኢትዮጵያ ውስጥ የአንድነት ፓርክ ሲመረቅ በዛ ላይ አለመገኘት ጠቁማችኋል። ያስ ምን ያመለክታል? ምን መሰለህ መጀመሪያ ያልከው የዓለም ፖለቲካ እንደዛ ነው የሚሄደው። ኦኬ ጽዊ ነው። ዲፕሎማሲ እንደዛ ነው የሚሰራው። ኃያላን ሀገሮች ወይም ኃይል ያላቸው ሀገሮች እነሱን ፕሪንስፕል የሌለበት ስራ ሰሩና እኛም ፕሪንስፕላችንን እናጥፋ ልንል አንችልም። እኛ ባለ ጥቅም ነን፣ ጥቅም አለን፣ ኤርትራዎች ነን፣ ስቴክሆልደርስ ነን። ስለዚህ የእኛ ፕሪንስፕል እሱ ነው የሚመራ። አሜሪካ ምን አደረገች፣ ሳው ምን አደረገች፣ አብ ምን አደረገ፣ ኢሳያስ ምን አደረገ፣ የእነሱን አስተያየት አይመራንም። የእኛ ፕሪንስፕል ነው የሚመራን። ስለዚህ በዛ በፕሪንሲፕል ተነስተን ነው የምንደግፈው ወይ የምንቃወመው። አንድ ነገር እና ያልከው ነገር ምን ተጽዕኖ ሊያመጣ ይችላል መሰለህ፣ አብይ አህመድ የፖዘቲቭ ተጽዕኖ ሀይል ሊሆን ይችላል። እስካሁን እንደማየው ግን በኤርትራ በኩል እንደዛ አይነት አስተሳሰ ያለውም አይመስልም። ይሄ በእንግሊዝኛ ራቢት የሚባል አለ። ራቢት የአንድ ነገር ታስቆጣለህ ሰው እና አይተቆጡ እውነታቸውን ወይ ብለህ ሳትንቅ የሰውን ሀሳብ ሰምተህ እኒህ ስክስ አስተካክል ጥሩ ነው፣ ግን የደረሱ ይድረሱ የታባታቸው ያልክ እየደገምክበት እየደገምክበት ሲመጣ ጥሩ አይደለም። ለምሳሌ አሁን ወክለውኛል የኤርትራ ፕሬዚደንት ነው። ኦኬ፣ የኤርትራ ፕሬዚደንት ኮንክ ግን ኦኬ፣ የኤርትራ ዲክቴተር ንበልሃ። ምክንያቱ ፕሬዚደንት የሚባል የለንም የኤርትራ ውስጥ ኢሳያስ የሰጠው የሚችል ሀይል ወይም ታይትል ስልጣን ዲክቴተር ነው ስለዚህ ዲክቴተርነት ነው ሊሰጠው የሚችል ስለዚህ ይህ በዛ አይነት አስተያየት ወይም ወደዛ አይነት ኮንፍሮንቴሽን ሽገፋን አቢ ጥሩ አይደለም እኛ የተበደልነው በሀገራችን ይበቃናል ሁለተኛ በዳይ አያስፈልገንም ሌላ ህዝብ ወይም ሌላው ሱዳን መሄድ እንደሚጠቅመው ያለው ወይም ፖዘቲቭ ኢንፑት የሚያደርገው እንዳለ ኤርትራስ ምን ሆነች ለምንድን ነው በየቀኑ እየበደላ የሚሄደው ለምንድን ነው ለአንድ ዲክቴተር ኢምቦልደን ያደረገ ኢንስፓየር ያደረገ የሆነም እርዳታ ምናምን ሲሰጠው የኢትዮጵያ ጥቅም ይፈልጋል የሚሉ ሰዎች አሉ። ግን እኔ የሚመስለኝ በኤርትራ ሰላም ሳይኖር በኢትዮጵያ ሰላም ሊኖር አይችልም። አን ኤኮሊ በኢትዮጵያ ሰላም ሳይኖር በኤርትራ ሰላም ሊኖር አይችልም። ስለዚህ ሆሊስቲክ አስተያየት መኖር አለበት። አቢጋ ማለት ይሄ ነው እና የኤርትራ ሕዝብ ተበድለዋል። ያለው ስርአት ስርአት አይደለም። ይህንን ነገር መፍትሄ ማግኘት አለበት። አላደርግም ካለ ደግሞ የሚያደርገው ያለውን ይቆጠብልን። ቅድም እንዳነሱት በእርግጥ ማንኛውም መንግስት በጎረቤት ሀገሮች ላይ ሰላም እንዲኖር የሚሻው ለዛ ሀገር ሰላም መኖር ከመቆርቆር ብቻ ሳይሆን የዛ የጎረቤት ሀገር ሰላም የዚህኛውም ሀገር ሰላም መስፈን አንዱ ወሳኝ ነገር ስለሆነ ጭምር ነው። ያንን ግምት ውስጥ በማስገባት ነው የሚያደርጉት እና ከዚህ አኳያስ በኢትዮጵያና በኤርትራ ውስጥ እውነተኛ ሰላም እንዲሰፍን ለማድረግ በሁለቱ መንግስታት መካከል ወይም በሁለቱ ህዝቦች መካከል ምን መደረግ አለበት ይላሉ? ምን መልክ ነው በእርሶ አእምሮ ውስጥ ያለው አይነት እውነተኛ ሰላም በሁለቱ ሀገራት መካከል ሊሰፍን ይችላል? ዜጎች ወይም መንግስታት ምን ማድረግ አለባቸው ይላሉ? ኖርማላይዜሽን ምን መሰለህ፣ አዲስ አሁን የምንፈጥረው ህግ አይደለም። ዩኒቨርሳል ህግ አለ፣ አለም አቀፍ ሁሉ ሰው የሚያምንበት ህግ አለ። አንድ ሀገር ስርዓት መኖር አለበት ነጻነት መኖር አለበት። እኛ እንደ አሜሪካ ወይም እንደ ስዊድን ምናምን ልንሆን እንደዛ አይነት ምኞት ሊኖረንም እንደማይቻል እናውቀዋለን። ግን በአቅማችን ከዛ ከአካባቢያችን ያሉ ሀገሮች ከነሱ በታች መሆን የለብንም። አሁን እኔ ለምሳሌ በውጭ ሀገር ሰላሳ አመቴ ነው። ሀገሬ ልሄድ አልችልም። የኔማ እኖራለሁ። የሞቱ ሰዎች ሀገራቸው ተመልሰው ሊቀበሩ አይችሉም። ይህ በዘጠና አንድ እንደ ኤሮፓ አቆጣጠር በዘጠና ሶስት የታሰሩ ሰዎች እስካሁን ፍርድ ቤት የለም። ፍርድ ቤት ያወጣቸው እንዳንል ግን በበደል የታሰሩ ሰዎች አሉ። እስካሁን እዛ ይሞታሉ። አሉ አናቅም፣ የት እንዳሉ አናቅም። ይሄ ደግሞ የአስር ሰዎች፣ የሀያ ሰዎች አይደለም። በሺ የሚቆጠሩ ሰዎች ናቸው። ስለዚህ ይሄ ሁሉ የሚሰራ አንድ ግፈኛ ሰው ጋር ሄደ እውነታቸው ነው። በጣም ሰላም ይወዳሉ። ጥሩ ሰው ናቸው ምናምን እናምስል ሲስ ኦፍ ማርክ ምን ያስባል ባንኮ ላይ አይገባኝም። ምን መደረግ አለበት ይላል። መፍትሄ ብለው የሚያስቡት ኮንዲሽናል መሆን አለበት። አየህ፣ በሳውዝ አፍሪካ ኤግዛምፕል ይሰጥ። ሳውዝ አፍሪካ አፓርታይድ በነበረበት ጊዜ ብዙ ሰዎች ዲፕሎማቲክ ሪሌሽንስ ከሳውዝ አፍሪካ አቋርጠው ነበር። ለምን? ምክንያቱ እዛ የነበረው ስርዓት ሂውማንሊ አንአክሰፕታብል፣ የምትቀበለው ነገር አይደለም። ስለዚህ ፖዚሽን ወስደው ነበር አሁን አቢ እንደዛም ሊያደርግ ቢችል ኢሳያስ የሚባለው ሰውዬ ምንም ንግግር የለኝም። አስ ሎንግ አስ ኢዝ ዲክቴይት አልቀርበውም። ከሱ ጋር የሚያገናኘኝ ነገር የለም። ምክንያቱ አቢ የሚለውን ነገርና ኢሳያስ የሚያደርገውን ነገር ሰማይና መሬት ነው። ስለዚህ የማያቀራርብ ነገር የለባቸውም። ግን ፎርስ ኦፖዚቲቭ እሆናለሁ፣ ለውጥ ላመጣ እችላለሁ። ዊ ዋንት ሲ ደር፣ እሱን ለማየት እንፈልጋለን። አሁን ሁለት ዓመቱ ይቀርበዋል።

ህዝባችን የሰላም ተደረገ ከተባለ ከሁለት መቶ ሺህ የማያንስ ህዝብ ነው ወደ ኢትዮጵያ የሄደው። ለምን ሰላም ከሆነ ታዲያ ያለው መመለስ ነበረበት እንጂ የነበረው መውጣት አልነበረበትም። ወደፊትስ የኤርትራ እጣፈንታ ምን ይሆናል ይላሉ? ኢሳያስ አፈወርቂስ በህይወት እያሉ ኤርትራ ውስጥ እርሶን የሚሹትን አይነት ዲሞክራሲያዊ ስርዓት የመገንባቱና ያንን የማየቱ ሁኔታ እውን ሊሆን ይችላል ብለው ያስባሉ? ኢሳያስ አፈወርቂስ አለመኖር በኤርትራ የወደፊት እጣፈንታ ላይ ምን አይነት መልካም ወይም አስጊ ነገሮችን ይዞ ሊመጣ ይችላል የሚል አታያ ያለ በእርሶ ዘንድ? መሰለ ኢሳያስ የታሪክ እስረኛ ነው። ኢሳያስ በጦርነት፣ በጥላቻ፣ በቂም በቀል በዛ አይነት አስተያየት ነው የኖረው። እስካሁን ከዛ ሊወጣ አልቻለም። ሪሀቢሊቴት ማድረግ አልቻለም ራሱን ገባ። አሁን ደግሞ የኤርትራ ህዝብ ከዛ ሱዳን ካለው ሶማል ካለው ምናምን ካለው ብረት አንስቶ ኳኳ ይ አያቅቶም ታውቃለህ። ግን ደክመናል። በጣም የደከመ ህዝብ ነን። ብዙ ዘንብ ፈሰዋል ኤርትራ ውስጥ ብዙ ተጎሳቁናላ በጣም ተጎተናል። ስለዚህ በዛ አይነት የሚመኝ ሰው የለም። የፓብሊክ ሴንቲሜንቱ ጥይትም አይፈልግም ሰው ደምም፣ አንድ ነቅስ ደም አይፈልግም። ይሄ ግን እንዴት አድርጎ ወስደዋል ይሰል እንደ ድካም አድርጎ ኦኬ፣ እነዚህ ምንም አያደርጉም፣ ያደረግኩት ባደርግ ግድ የለም ያለ ይሄ ይላል። እነ አብይ ደግሞ ይመጣሉ ይቀጠላል። ሰውዬ ይ ግን አንዳንድ ጊዜ ሲበዛ አንድ ነገር ሊፈነዳ ይችላል። ምክንያቱ ስናፕ እያደረጋል። ህዝቡ ባልታውቀው ምክንያት አንድ የሆነ ሎካል ወይም ሪጂናል አጋጣሚ ሲመጣ በጣም መጥፎ ነው። እሱ ነው ደግሞ የሚያስፈራን። እዛ መድረስ የለብንም። እስካሁን በሰላም ሊደረግ የሚችለው ነገር በሰላም መምጣት አለበት እያል በሰላማዊ መንገድ እየታገልን ነው እና ቴክስቱ ጽጣንዶ ኢሳያስ በዛ አንድ ስቴፕን መጥቶ እሺ እስቲ እንነጋገር እሺ እንደዚህ አይነት ማስተካከል አደርጋለሁ ቢልም እኮ ጥሩ ነበር። ይሄ ሀያ ዘጠኝ አመት ሲገዛ ምንም ፖዘቲቭ ስቴፕ ወስዶ አያውቅም። አንድ ቀንም በዚህ የተሳስናል እንችን እናርማታለን በዚህ እንትን ሆኖናልና እንደዚህ እናረጋታለን ህዝባችንን የምነጋገር ይምጡልን ማለት አለበት። ሱዳን ጋር ሶስት መቶ አራት መቶ ሺህ የማያንስ ስደተኛ አለ። ኢትዮጵያም እንደዛ አለ። በአለሙን የተዘራው የኤርትራ ህዝብ ጥቂት አይደለም። ይህ ሁሉ አገሩ ወዳጅ ነው። አገሩ ሊመለስ ይችላል ከቤተሰቡ ጋ መኖር ይፈልጋል። መሬቱ አገሩ ሊመለስ ይፈልጋል። ይኸው ሁሉ በኢሳያስ ነው የተሳ ነው። ስለዚህ ኢሳያስ እንደ አንድ ትልቅ ሂንድራንስ ሆነዋል። እኔ የሚያሳዝነኝ መሰለ የመጀመሪያ የሀገር ፕሬዚደንት ሞቶ በክብረት፣ አሁን እኔ አበቃሁኝ ከአሁን ወዲያ ሌላ የሚችል ይምጣ ብሎ በክብረት ቢወርድ በጣም በጣም በጣም ደስ ይለኝ ነበር። ምክንያቱ እንደ ባህል እያዝ ነበር እና ኦኬ ፈርስት ፕሬዚደንት ያልክ ያከበር ተኖረዋለህ ክሱ የሚመጣ እንደዛ እና ናቹራል ሰላማዊ በሆነ መንገድ የስልጣን መሸጋገር ባህል ቢልድ ማድረግ ነበረ፣ ግን አሁን ሂዝ ኖት ሊቪን አዝ ቾይስ ምን እንደሚመጣ አናቅም። በኢሳያስ የሚለቅበት መንገድ ደግሞ ባህል ይሆናል ኤርትራ ውስጥ እሱን የሚያስፈራኝ። አቶ ሳላህ ጋዲ ጆዋር፣ የአዋቴ ዶት ኮም መስራች አሳታሚና ደራሲ፣ ስለ ቃለምልልሱ እናመሰግናለን። በጣም አመሰግናለሁ።